የወጣቶች ዓለም ማንኛውም ወጣት ራሱን ማስተዳደር የሚችልበት ስራ እንዲኖረው ያሻል። ይህንን ፍላጎት ለማሳካት አንዳንዶች ተቀጥሮ መስራትን እንደ አማራጭ ይዘው ሲነሱ፣ ሌሎች የራሳቸውን ሃሳብ፣ ፈጠራና ሕልም እውን ለማድረግ የግል ድርጅት ይከፍታሉ። ናዝሬት ከተማ ተወልዳ ያደገችው ኤደን ተኬ ወደ አዲስ አበባ ሄዳ ትምህርቷን ስትከታተል ወደፊት የትና ለማን እንሰራለሁ የሚለው አላሳሰባትም ነበር። አዲስ አበባ ነበር የተማርኩት። ማይክሮሊንክ ተማርኩኝ። ሁለት አመት ዲፕሎም። ልክ እንደጨረስኩኝ ያው በዛ በኛ ዲፓርትመንት ያው በዚህ ሀገር ሶፍትዌር ዲቨሎፕ ማድረግ አችያለሁ ወይ አፕሊኬሽን አስተማሪ ምናምን ነው ልትሆኝ የምችው እንጂ ወይ ዳታ ሪከርድ አስገቢ ብዙ ብቻ በኛ ፊልድ ብዙ ስራ አልነበረም በዛ ወቅቱ ነበረ። ከዛ በኋላ ያው የግል ስራ ለመሞከር በሚል አንድ የምናውቀውን አድሬስ የምናውቀው ልጅ ቀድሞ ደብረዘይት የገባን የሚያውቃት ልጅ እዚህ ብትገቡ እኮ እንደዚህ እንደዚህ በሚል ኢንፎርሜሽን ይሰጠናል። ከዛ በኋላ ያው እኔና ባለቤቴ ተነጋገርንና ደብረዘይት ሙቭ አደረገን ማለት ነው። ኤደንም የተሰጣትን ምክር ተከትላ ደብረ ዘይት ወይም ቢሾፍቱ ከተማ በመግባት ሱቅ ትከፍታለች። ለመጀመርም ብዙ ነገር እንዳላስፈለጋት ኤደን ትናገራለች። ፎቶኮፒና ኮምፒተር ይዜ ነው የገባሁት ደብረ ዘይት ማለት ነው። ይዛኔ በቃ በዛ ስራ ጀመርኩኝ ማለት ነው። መጀመሪያ ላይ ያው ኦኬ በዚህ በተማርኩበት ስራ አላገኘም ብለሽ ወደ ንግዱ ለመግባት ምንም ቢሆን የተወሰነ መጀመሪያ የሚሆን ነገር ገንዘብ ያስፈልጋል። የተባበረች ሰው ነበር ያው ባለቤት አብረን የሆነ ትንሽ ብር ነበረን። ያው ያው የግድ እኮ እንደዚህ ስታስቢ እስካለለሽ ግዴታ ያው ወደ መቀጠሩ ነው የምትገቢው። ግን ለመንቀሳቀሻል እንደዚህ ለተወሰነ እንትን ለመስሪያ ነበ ኮምፒውተር አንድ ኮምፒውተር ፎቶኮፒየር፣ እና የተወሰነ ሱቅ የስቴሽነሪ ማቴሪያሎችን አድርጌ ነው የጀመርኩት። ለነጋዴ ዋና ባለቤቷ፣ ነገሮች እየተሻሻሉ ሲሄዱም ለአካባቢው አስፈላጊ ነው ብለው ያመኑበትን የኢንተርኔት አገልግሎት መስጫ ኢንተርኔት ካፌ ጀመሩ። ስራውን እያየው ነው ኔ ነገሩ የማሰፋው የነበረው እስቴሽነሪ ፎቶኮፒው ነበረን። ፎቶኮፒው ደግሞ ስራው ጥሩ ሆኖ ከዛ በኋላ ብዙ ቦታ ሲከፈት ስራው እየቀዘቀዘ እየተበታተነ ስለሚሄድ አንዱን ስራ ብቻ ይዘሽ ደግሞ መቆየት ስለሌለብሽ፣ እንደኔ እምነት ማለት ነው ስለሌለብኝ ከዛ በኋላ ያው ኢንተርኔት ካፌውን ደግሞ ለመክፈት እንትን አልኩኝና ኢንተርኔት ካፌውን ጀመርኩኝ ማለት ነው። አሁን ግን ኢንተርኔት ካፌውን አቆመሻል? አዎ፣ ምክንያቱም ኢንተርኔት ካፌውን እንትን ቴሌፎን ላይ ዋይፋይ ኤቨሪዌር ሆቴሎች ላይ ያለ ሰው ደግሞ አሁን በስልክ እንደፈለ ዳታ ስላለው መጠቀም እየጀመረ ስለሆነ ገቢያው የለም፣ ቀዘቀዘ። ስለዚህ ያው የቀዘቀዘ ነገር ዝም ብለሽ መቀመጥ ትርፉ ያው ቀን መቁጠር ነው የሚሆነው ስለዚህ ያው እሱን ልቶዎች ያሉት ይቻዋለሁ ኦልሞስት አቆሚያለሁ። ኤደን በንግዱ ዘርፍ ስትተዳደር መጀመር ወይም አዋጭ ሆነው ያላገኘቻቸውን ነገሮች መተው እንደነበረባት ተናግራለች። ታዲያ ፉክክሩ የጠነከረበት የንግድ ዘርፍን ተቋቁማ አሁን የደረሰችበት ቦታ ለመድረስ ሚስጢሯ ወይም ዘዴዋ ምን ነበር? እኔ እንደ ዘዴ ሳይሆን ስራው በወቅቱ በነበረበት ወቅት ጥሩ ተወዳዳሪ እና ጥሩ ሰርቻለሁ። በወቅቱ በነበረበት ሰዓት ፎቶኮፒን በነበረበት ሰዓት ዋጋ ቀንሰን የገባ ነው። ዋጋ የምንቀንስበት ምክንያት አንደኛ፣ ሕብረተሰቡንም ታገለጊያለሽ። ብዙ ትርፍ ከመጠበቅ በትንሽ ትርፍ ስታንቀሳቅሺ ተማሪ ናቸው ተማሪዎች ላይ መንግስት መስሪያ ቤት የሚሆን ማንኛውም ነገር ላይ ገብቶሻል። ዋጋ ብዙ አድርገሽ ከምታደርጊ አንደኛ ሕብረተሰቡንም ታገለጊያለሽ፣ አንቺም ተጠቃሚ ትሆኛለሽ እና እንደሱ ነው ማስበው። ጥራት ያለው ዕቃ ይዘሽ ብዙ ትርፍ ሳታበዥ ያለውን ነገር መጠቀም ብዙ ነገር መስራት ትችያለሽ። ገብቶሻል? ስታገላብጩ ነው ስራን የምታገኘው ማለት ነው። ኢደን ከቅርብ ጊዜ አንስቶ ደግሞ የንግድ አቅጣጫዋን በከፊል መቀየሯን ትናገራለች። ይህም ጎን ለጎን የጽዳት እቃዎች እሸጣለሁ ትላለች ታብራረዋለች። ለሆቴሎቹም የሚሆን ለምን እነዚህ መጥረጊያ፣ ሞሉያ፣ ሶፍት፣ ሳሙና ሆቴል የሚሆን ለመኖሪያ ቤት የሚሆነው የጽዳት እቃ በብዛት ያለው ሱፐርማርኬት ላይ ነው። እኔ ግን እሱን ለብቻው የጽዳቱን እቃ ለብቻው ከሱፐር ማርኬቱ የሚለዩ አሁን ምንድነው እንትና የለውም የምግብነት ፉድስታፍ ነገር የለውም የጽዳቱን እቃ ብቻ ለብቻው ነው ያስኩትና እንደሱ ነው የጀመርኩት። ኢደን ከትምህርት ቤት በቀጥታ ወደ ግል ስራ ነው የገባችው። ተቀጥራ ሰርታ አታውቅም። ተቀጥሮ ከመስራት ጋር የራስ አለቃ ሆኖ መስራቱን ለማመዛዘን ኤደን እድል ባታገኝም የስራ ኃላፊነቱን በሚገባ እንደተወጣችው ታምናለች። አሁን ተቀጥራ ስትሰሪ የምትወጪበት የምትገቢበትን ሰዓት ታውቂያለሽ። እንደዚያ አይነት ነገር ይኖራል። ይሄ ግን እንደ ስራ ሁኔታ ነው አንቺን ሊገድብሽ የሚችለው ማለት ነው፣ ወይ ደግሞ እንደ አንቺ ሁኔታ ማለት ነው። አይ በቃኝ፣ እስከዚህ ድረስ ነው መስራት የምችለው ብለሽ የምታስቢ ከሆነ ልትተዪ ትችያለሽ በፊት እሁድን ጨምሬ ይሰራ ነበረ። አሁን ግን የግድ እሁድን ለቤተሰብ መስጠት ስላለብኝ፣ ልጆች አሉኝ። ለእነሱ የግዴታ እሁድን መዋል ስላለብኝና አብረን ስለምንሆን የግዴታ የምትደርሽበት ማህበራዊ ጉዳዮችን ስለሚያስገድድሽ እሁድን መዝጋት ተገድጃለሁ እንጂ ሌላውን ቀን ሰዓት ገደብ አይኖርሽም። ሰው በመጣና ከተመር ባለ ቁጥር ባለው ሰዓት ይሄ ነው የምትዩ ሰዓት ስለማይኖር ትዛሪያለሽ። እንደዛ ነው የምሰራው ነው ኤደን ደብረ ዘይት ወይም ቢሾፍቱ ከተማ ሱቅ የከፈተችው ከምታውቀው ሰው ባገኘችው ምክር እንደሆነ ቀደም ሲል ተናግራለች። እሷስ ሌሎች በግል ስራ ለመስራት ሀሳቡ ላላቸው ወጣቶች ምን ትመክራለች? የወደፊት እቅዷስ ምንድን ነው? ቀጥሮ ቢሰሩም ይሁን የራሳቸውን ስራ ቢሰሩ እንደኔ እኔም ያቆየሁት ተሞክሮ የራስን ስራ መስራት ስለሆነ የራስን ስራ ሲሰሩ ከመጀመሪያ ጀምሮ ትንሽም ስራ ቢሆን ራእይ ኖሯቸው የሚሰሩ ከሆነ ታርጌት ኖሯቸው የሚሰሩ ከሆነ ነገ ዛሬ እዚህ ጋ ደረጃ ነኝ፣ ነገ ከነገ ወዲያ ደግሞ ነገ የተሻለ ነገር መስራት ይችላለሁ። ያው እንደኔ ያው የራእይ ካለሽና ጠንካራ ሰው ከሆንሽ ያሰብሽበት ትደርሻለሽ። እኔ ገና ያው ገና ጎል አለኝ፣ ገና አላማ አለኝ። አሁን እያመጣሁኝ ማከፋፈል ላይ ነኝ ያለሁት፣ ነገ ግን አንዱን እቃ ወደ ማምረት ደረጃ ኦን ደ ዌይ ላይ ነኝ ያለሁት ወደ ማምረት ይሄዳለው እና አምራች ስትሆኝ ደግሞ ጥሩ ነገር ይሆናል። ባለሽበት ቦታ ላይ ጠንከረች ከሰራሽ ጥሩ ውጤታማ ትሆኛለሽ ብዬ ነው ማስበው። በመሀል መቼም ደግሞ የሚያደናቅፉ ነገሮች አይጠፉም። ለምሳሌ የቅርቡ ጊዜውን ብንወስድ፣ ግብርን በተመለከተ በርካታ እንዳንቺ በንግዱ ስራ የተሰማሩ ሰዎች ወይም ወጣቶች ስራቸውን እስከ ማቆም ደረጃ ሁላ እንደደረሱ የገለጹልን ጊዜ ነበረ። አንቺ ይህንን ፈታኝ ጊዜ ልበለው እንዴት ተቋቋምሽው? ደረጃ አለ፣ የነጋዴ ደረጃዎች አሉ፣ መርን የተቀመጠባቸው ደረጃዎች ማለት ነው እኛ ያው ደረጃ ኤ ግብር ከፋይ ስለሆንም፣ ደረጃ ኤ ግብር ከፋይ ቢናሲ የሚባል አለ ና ደረጃ ኤ ስትሆኝ ስትሆኚ ቫተ መዝጋቢ ነሽ። እንትንሽ የሚያዘው በመዝገብ ነው። እና ችግር ከተከሰተ በሂሳቦች ላይ ኦዲተር አሉ፣ ይግባኝ ቅሬታ ሰሚዎች አሉ። እነሱ ለእነሱ አቅርበሽ መፍትሄ ይሰጥሻል። አሁን ይህ ደረጃ ሲ አምሮሃና ለለሆኑ ግን በታሳቢ የሚከፍሉ ስለነበሩ ለዛ ነው አሁን ትንሽ አለመግባባት የተፈጠረው። እኛ ግን የምንይዘው በመዝገባችን ነው፣ የምንዳኘው በመዝገባችን ስለሆነ እኛ ጋር ብዙ እንትን ያለ አልመሰለኝም። ገና እስከ ጥቅም ሰላሳ ስለሆነ ጥቅም ሰላሳ ላይ ነው ደግሞ እኛን የምናውቀው ትላለች። በግል ስራ የተሰማራችው የዛሬው የወጣቶች አለም እንግዳ ኤደን ተኬ የግል ሱቅ ከፍታ ወደ ንግዱ ዘርፍ ለምን እንደገባችና ከገባችን በኋላ ዘላቂነት ኖሮት በስኬታማነት እንዴት ራሷንና ቤተሰቧን ለማስተዳደር እንደቻለች ተሞክሯን በዛሬው የወጣቶች ዓለም ዝግጅት ስታካፍለን ይህንንም ሆነ ከዚህ በፊት የተላለፉ የወጣቶች ዓለም ዝግጅቶችን ለመከታተል ከፈለጋችሁ በጽሁፍና በድምጽ ድረገጻችን ላይ ታገኛላችሁ። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።